ሰሞኑን ይፋ የተደረገው አዲስ ካቢኔ የሕዝቡን ፍላጎት ሊያረካ የሚችል የመልካም አስተዳደር ጥያቄን የሚመልስና የመንግስትን የማስፈጸም አቅም የሚያሳድግ ነው ሲል የኦሮሚያ ክልላዊ መንግስት አስታወቀ። የአስቸኳይ ጊዜ አዋጁ የሚመለከተው የጸጥታውን ሁኔታ መሆኑን የጠቆሙት የክልሉ መንግስት ቃል አቀባይ አቶ ፈቃዱ ተሰማ የተቀሩት ስራዎች ግን በተለመደው መንገድ ይቀጥላሉ ብለዋል። በዚህም መሰረት የህዝብን ፍላጎት ለማርካትና የመልካም አስተዳደር ጥያቄን ለመመለስ በትጋት እንደሚሰራ የክልሉ ቃል አቀባይ ተናግረዋል። የኦሮሚያ ክልላዊ መንግስት የኮሚኒኬሽንስ ጉዳዮች ኃላፊ የሆኑትን አቶ ፈቃዱ ተሰማን ያነጋገረው እስክንድር ፍሬው ተከታዩን ዘገባ ልኳል። የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ የካቢኔ ሹም ሽር ያደረገው አዲሱን ማዋቀሩን ያስታወቀው ሰሞኑን ነው። የዚሁ ምክር ቤት አፈ ጉባኤ የነበሩትና በቅርቡ የኦህዴድ ሊቀመንበር ሆነው የተመረጡት ለማ መገርሳ የክልሉ ፕሬዝዳንት ሆነው ተሹመዋል። ፕሬዝዳንት ሆነው ሲያገለግሉ የቆዩት አቶ ሙክታር ከድር ቀደም ሲል ከኦህዴድ ሊቀመንበርነታቸው፣ አሁን ደግሞ ከክልሉ ፕሬዝዳንትነታቸው ተነስተዋል። ምክር ቤቱ በዚሁ ስብሰባ አቶ ኡመር ሁሴንን ምክትል ፕሬዚዳንት፣ ምክትል ፕሬዚዳንት የነበሩትን አቶ እሸቱ ደሴን ደግሞ አፈ ጉባኤ አድርጎ ሰይሟል። አዲሱ ካቢኔ የኅብረተሰቡን ጥያቄዎች ለመመለስ የሚያስችል ቁመናና ብቃት እንዲኖረው ተደርጎ መዘጋጀቱን የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ፈቃዱ ተሰማ ለቪኦኤ ተናግረዋል። ሰሞኑን ይፋ በተደረገውና 27 አባላት ባሉት በዚሁ የኦሮሚያ ካቢኔ አብዛኛዎቹ አዳዲስ መሆናቸውንም አብራርተዋል ከማንኛውም ጊዜ በላይ ካቢኔው በጥንቃቄ የተደራጀበት ሁኔታ ነው። ምክንያቱም ሚኒስቴሪያል ፖስት ላይ የነበሩ የፌዴራል መንግስት ከኦሮሚያ የሄዱ የፌዴራል መንግስት አመራር የነበሩ ሚኒስትሮች የመጡበት ውጤት ያመጣሉ የተባሉበት ቦታ የመጡበት ልምድ ያላቸው ባለሙያዎችም በስፋት የመጡበት፣ እንዲሁም ደግሞ የአመራር ቲሙን ለማጠናከር የግድ ማዕከላዊ ኮሚቴ የማይጠይቅበት ኦሮሚያ እንደሚታወቀው ሰፊ ነው። በኦሮሚያ ለውጥ መጣ ማለት በኢትዮጵያ ደረጃ የሚመጣው ትልቅ ትርጉም አለው ማለት ነው። ስለዚህ በዚህ ደረጃ ታይተው የተዋቀረ ነው ማለት ይቻላል። የማዕከላዊ ኮሚቴ አባል የሆኑ ያልሆኑ እያሉ አብራርተውልኛል። እና የማዕከላዊ ኮሚቴ አባል ያልሆኑ ሲሉ 17ቱ ስል በቁጥር አዲስ የተሾሙት 17 ናቸው ማለት ነው። የካቢኔን በሚመለከት ብቻ ማለት ነው። ካቢኔ ስንት ናቸው? የኦሮሚያ ካቢኔ አባላት በአጠቃላይ፣ የኦሮሚያ ካቢኔ አባላት በአጠቃላይ ወደ 27 ቁጥር ያለው ነው። 17ቱ አዳዲስ ሰዎች ናቸው። 17ቱ ፕሬዚደንቱን ጨምሮ አዲስ ናቸው። የካቢኔን በሚመለከት ብቻ ማለት ነው። ከዚህ ከ17ቱ ከተሾሙት ውስጥ ስምንቱ የኦህዴድ ማዕከላዊ ኮሚቴ አባላት አይደሉ። ከስምንቱ ውስጥ ደግሞ አምስቱ ተራ አባል ሲሆኑ ሶስቱ ከናካቴው የድርጅት አባል አይደሉም ማለት ነው። አቶ ፈቃዱ፣ እንግዲህ የተለያዩ ተቃዋሚ ፓርቲዎች እነዚህን ሹምሽሮችና ና ሽግሽጎች በተመለከተ በሰጧቸው አስተያየቶች ቀደም ሲልም በኦህዴድ አመራር ላይ የተደረገውን ለውጥ ተከትሎ ማለት ነው ይህ የሰዎች መለዋወጥ ነው እና ለውጥ ሊያመጣ አይችልም ቃል በቃል አንድ በክልሉ የሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ አመራር አባል የተናገሩት ጉልቻ ቢለዋወጥ ወጥ አያጣፍጥም የሚል አባባል አለ በሀገራችን በኢትዮጵያ እና ያንን ነው የሚያስታውሰን እንጂ መሰረታዊ ለውጥ የሚያመጣ ስራ እየሰራ አይደለም መንግስት የክልሉን መንግስት ጨምሮ የኦሮሚያ ክልላዊ መንግስት ጨምሮ ይላሉ ተቃዋሚ ፓርቲዎች ይህንን የሚሉበት የራሳቸው መነሻ አላቸው ማለት ነው የስርዓት ለውጥ ነው የሚፈልጉት ማለት ነው ህዝብ በትክክል የጠየቀው የመልካም አስረር ጥያቄ ናቸው ልማት መጥቷል ግን በቂ አይደለም መስረተ ልማት አድርሳችኋል፣ ግን ጥራት የላቸውም። ወጣት አስተምራችኋል፣ ነገር ግን ስራ አልፈጠራችሁም የሚል ነው የህዝብ ትክክለኛ ጥያቄ ማለት ነው። ስለዚህ ከዚህ ከህዝብ ጥያቄ ስንነሳ እጥረቶቻችሁን አረማችሁ፣ በአዲስ መልክ ተዘራጅታችሁ፣ የህዝብን ጥያቄ መመለስ አለባችሁ የሚል ነው እና የሁለቱ ጥያቄዎች ባህሪና ተፈጥሮ ስለሚለያይ ይህ አሁን ያደረግነው የህዝቡን ፍላጎት ሊያረካ የሚችል የህዝብን የመልካም መስረር ጥያቄ ሊመልስ የሚችል የመንግስት የማስፈጸም አቅምን በማዕከላዊ ኮሚቴ በፓርቲ ሰዎች ብቻ ሳይታጠር ከፍተኛ ልምድ እና ከፍተኛ እውቀት ያላቸውንም መልሶ በማደራጀት ህዝቡ ጥያቄ ሲያነሳባቸው የነበሩ መስሪያ ቤቶች ላይ እነዚህን ማደራጀት ማለት ህዝቡ የልማት ጥያቄውን የመልካም መስረር ጥያቄውን እንዲመለስለት መንግስት ተረድተዋል ማለት ነው። መጀመሪያ ከአናት ይጀምራል፣ እስከ ቀበሌ ድረስ ይሄዳል ማለት ነው። በዞን ደረጃ ተመሳሳይ የሽግሽግና አስፈላጊ የሆነ መዋቅር ይካሄዳል። በቀበሌ ደረጃም ይካሄዳል። በተለይ በቀበሌ ደረጃ በወረዳ ደረጃ ወደ ህዝብ ተዘግቶ ያሉ የመንግስት ማዋቅሮች የህዝብ ትችትም ይጨመርበታል ማለት ነው። ስለዚህ ሙሉ በሙሉ በመንግስት ውስጥ ያለው ለውጥ የህብረተሰቡን ጥያቄ ለመመለስ የሚያስችል ቁመናና ብቃት እንዲኖረው ተደርጎ ነው የተደራጀው ማለት ነው። አቶ ፍቃዱ እንግዲህ እነዚህ ለውጦች ይፋ እየተደረጉ ያሉት የካቢኔ ለውጡም ሊሆን ይችላል፣ ሌሎቹም በአስቸኳይ ጊዜ አዋጅ ምክንያት የህዝብ ድምጾች ሊሰሙ በማይችሉበት ሁኔታ ውስጥ ነው፣ በህግ ስለሚከለከል ማለት ነው። አገሪቱ ለስድስት ወራት ያህል በአስቸኳይ ጊዜ አዋጅ ስር ስለምትሆን፣ ይህ የህዝቡን ቅሬታ ከመስማት አንጻር እና ለውጡን ከመተግበር አንጻር እንዴት ይታያል? እንግዲህ ይሄ የተጀመረው ከፍተኛ አመራር በሚባለው ውስጥ ነው እነዚህ አይነት ሽግሽጎች እና የአመራር ስምሪት ማስተካከያና መለሰው የማዋቀር የተጀመረው ማለት ነው። ይህ እስከ ህዝቡ ድረስ ይሄዳል። እዚህ የሚቆም አይሆንም ማለት ነው። ታደሰው በድርጅትና በመንግስት አጥር ታጥሮ የሚቆይ አይሆንም። የመካከለኛ አመራሩ የጀማሪ አመራሩ እንደገና የህዝቡም ይኖራሉ ማለት ነው። ስለዚህ ከህዝቡ ጋር የሚደረጉ መደበኛ ስብሰባዎች ይቀራሉ ማለት አይደለም። ከአዋጁ ጋር አዋጁም ግልጽ እንደሚያደርገው ለውከትና ብጥብጥ የሚጋብዙ ነገሮች መሰብሰብ፣ መቃወም እንደዚህ አይነት ነገሮች ናቸው። በአዋጁ ግልጽ ከሆነ ይሄ አሉታዊ ነገር ይኖረዋል ብለን አናምንም ማለት ነው። የመጨረሻ ጥያቄ ያደርጓለሁ ተፈቃዱ ለምሳሌ የእናንተን ክልልም ሌሎችኑ ሊመለከት ይችላል። በአስቸኳይ ጊዜ አዋጁ ምክንያት አሁን ያለው የኢትዮጵያ የአስተዳደር መዋቅር ለሚቀጥሉት ስድስት ወራት ሴንትራላይዝድ ወይም ማዕከላዊነትን እየጠበቀ ይመስላል የሚሉ አስተያየቶች እየተሰጡ ነው። እና ከዛ አንጻር በኦሮሚያ ክልል ክልሉ አሁን ቅድም ያሏቸውን አላማዎችም ለማሳካት ሊሆን ይችላል በሚያደርገው እንቅስቃሴ ላይ አሉታዊ ተጽዕኖ ያሳድራሉ። ይሄን እንዴት ነው የሚያስታርቁት? በአስቸኳይ ጊዜ አዋጁ ምክንያት አዲስ ያለውን አሰራር አሁን እናንተ ልታደርጉ ከምታስቡት ልታሳኩ ከምታልሙት አላማ አንጻር ማለት ነው። ይሄ ምንም አይነት ግንኙነት የለውም። የአስቸኳይ ጊዜ አዋጁ ጸጥታን ብቻ የሚመለከት ነው። የጸጥታ ኃይሉ ስድስት ወራት ጊዜ ውስጥ የተለዩ ቦታዎችን የህዝቡን የሰላምና የዜጎች ደህንነትን አደጋ ላይ ይጥላል የሚል ህዝቡ ጥያቄ ነበረው፣ ሀሳብ ነበረው። ይህንን በፍጥነት ወደ ቦታው መመለስና ማስተካከል አስፈላጊ ስለሚሆን በህገ መንግስታችን ላይ በተቀመጠው መሰረት ነው የአስቸኳይ ጊዜ አዋጁ የታወጀውና የጸጥታ ጉዳዮችም በጋራ ነው የሚሰራው ማለት ነው። በጋራ ነው ውሳኔ የሚሰጥባቸው ማለት ነው። የመንግስት አስፈጻሚ አካሉም ራሱን ችሎ ራሱን በራሱ የማስተዳደር ስራውን ይቀጥላል። አሁንም እየሆነ ያለው ይሄ ነው። የፍትህ ስርአቱም የዳኝነት ስርአቱም ራሱን ችሎ የሚቀጥል ይሆናል። የህግ አውጪው አካል ወይም ደግሞ ጫፌ ራሱን ችሎ ነው የሚሄደው ማለት ነው። ስለዚህም ነው አስቸኳይ ስብሰባ ጠርቶ አስቸኳይ ጊዜ አዋጁ ላይ ተዋጅተው በሌላ መልኩ ደግሞ አዲስ የካቢኔ ሹምሽረት አድርገው በአዲስ መልክ መንግስትን ያዋቅረው ማለት ነው። ጨፌው መደበኛ ስራውን እየቀጠለ መኖሩን የሚያሳይ ነው ማለት ነው። እዚህ ላይ ምንም አይነት ተጽዕኖ አይኖረውም። የጸጥታ ጉዳይን ብቻ ነው በአዋጁ የተቋቋመ ኮማንድ ፖስት የሚከታተለው ማለት ነው። ይሄ ማለት ደግሞ ክልልም የሚሳተፍበት ነው። ፌዴራል መንግስት የሚባለው ክልሎችን ማይወክል ሳይሆን ከክልሎች የተረፈ ስልጣን የተሰጠው ፌዴራላዊ ስርዓት ነው ያለው ማለት ነው። ስለዚህ አሉታዊ ነገር የለውም። ካለፈው ክረምት ጀምሮ በክልሉ ያሉ ችግሮችን መነሻ፣ መገለጫቸውንና መፍትሄዎቹን የተመለከቱ ውይይቶች በኢህአዴግና በኦህዴድ ደረጃ ሲካሄዱ መቆየታቸውን አቶ ፈቃዱ አስታውሰዋል። ግልጽ አቅጣጫ መቀመጡንም አመልክተዋል። የተደረገው ሹምሽርና የኃላፊነት ሽግሽግም የዚሁ ሂደት ቀጣይ መሆኑን አስረድተዋል። በኦሮሚያ ክልል የተጀመረው ሹምሽር እና የኃላፊነት ሽግሽግ በፌዴራል መንግስቱም እንደሚቀጥል ይጠበቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።